ዛሬ ጠዋት በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬተሪ የሆኑት ቢለኔ ስዩም በወቅታዊ ጉዳዮች ላይ ለጋዜጠኞች ማብራሪያ ሰጥተው ነበር። ማብራሪያው የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ የፌዴራል መንግስቱ የተናጥል የተኩስ አቁም ማወጁን ካሳወቀ በኋላ የመጀመሪያው ነው። ተኩስ አቁሙን ተከትሎ የመጡ ባላቸው ሂደቶች ላይም አተኩሯል። መግለጫውን የሰጡት በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት የተኩስ አቁሙ ዓላማ በተለይ የትግራይ አርሶ አደሮች የዝናቡን ወቅት በመጠቀም የእርሻ ስራቸውን እንዲያከናውኑ ለማስቻል ነበር ያ ግን ጠባጫሪነት፣ ባሉት የህወሓት እንቅስቃሴ ምክንያት እንቅፋት እንደገጠመውን ያብራሩት መንግስት ያወጀውን የተኩስ አቆም ተከትሎ ህወሓት ወደ ሌሎች ክልሎች የመስፋፋትና የጠባጫሪነት አካሄዱን ቀጥሎበታል። ስለዚህ ይህ በትግራይ ክልል ብቻ የተወሰነ አይደለም። ይህ የህወሓት ጥቃት So instead of taking this opportunity to support uh, or taking the unilateral ceasefire to support the grain farmers and those in need of uh, humanitarian assistance within the region, as that was a huge outcry even from their end, uh, they have resorted to mobilizing civilians as human shields and violently harassing. እናም ይህን ዕድል ማለትም የተናጠል የተኩስ አቁሙን አጋጣሚ የትግራይ አርሶ አደሮችንና በክልሉ የሚገኙ የሰብአዊ ድጋፍ የሚሹ ወገኖችን ለመደገፍ ከመጠቀም ይልቅ እንደ ሰብአዊ ጋሻ የሚጠቀሙባቸውን ሲቪሎች በማነቃነቅ በአፋርና በአማራ እንደዚሁም በትግራይ ክልል የሚገኙ ማህበረሰቦችን እያወኩ ነው። በተለይም በአማራ ክልል የሚገኙ አርሶ አደሮችና በአፋር ክልል የሚገኙ አርብቶ አደሮች ሕይወት ሁኔታውን ከማርገብ ይልቅ እያባባሰው በሚገኘው አሸባሪ ቡድን እየታወከ ነው። በሰብአዊነት ላይ የተመሰረተው የተኩስ አቁም ሁኔታውን የበለጠ እንዲያባብስ እድል ሰጥቶታል ነው ያሉት። Many that were echoing the well-being of Tigrayans in the region are now mute when the TPLF is blocking aid. When there's killing of Tigrayans, it considers against the TPLF uh, structure. When it is recruiting child soldiers, we, we have seen a lot of evidence uh, towards that and testimonies from child soldiers that have been apprehended by the government security sector. Again, the. international community has been quite mute when the civilians are being used as human shields የትግራይን ሕዝብ የደህንነት ጉዳይ ሲያስተጋቡ የነበሩ በርካቶች አሁን ህወሓት የእርዳታ አቅርቦት መንገድን ሲዘጋ፣ ይቃወሙኛል ያላቸውን የትግራይ ተወላጆች ሲገድል፣ ህፃናትን ለውትድርና ሲመለምል፣ በዚህ ጉዳይ ላይ መረጃዎችና የተማረኩትን ምስክርነት አይተናል። እንደዚሁም ሲቪሎችን ሰብአዊ ጋሻ እንዲሆኑ ሲያደርግ በተጨማሪም ህወሓት ግጭቱን ወደ ሌሎች ክልሎች በመውሰድ ጥቃት ሲፈጽም ዝምታን መርጠዋል። የመንግስት ኃይሎችና የአማራ ኃይሎች ከትግራይ ይውጡ የሚል በጉልህ የሚነሳ አባባል ነበር። አሁን ግን በአሸባሪነት የተፈረጀው ህወሓት ኃይሎች ወደ ሁለት ማለትም አፋርና አማራ ክልሎች ሲስፋፉ ትልቅ ዝምታ ነው ያለው። ይህ ለምን የሚል ጥያቄ ያስነሳል ነው ያሉት። በሌላም በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በትዊተር ገጻቸው ባሰፈሩት ጽሑፍ ድል እየቀናን ነው ብለዋል። በተለይም የፌዴራል መንግስቱንና የአማራ ክልል ባለስልጣናትን አመራር ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮች ወደ የመጡበት መመለሳችንን እንቀጥላለን ብለዋል። እኛ ጠባችን ከአማራና ከአፋር እንደዚሁም ከሌሎች ጭቁን ህዝቦችም ሆነ ከሚሊሻቸው ጋር አይደለም በማለትም አክለዋል። ባለፈው ሳምንት በዚሁ በኢትዮጵያ የትግራይ ክልል ላይ ያተኮረ ጥያቄ በዋይት ሀውስ ጋዜጣዊ መግለጫ ላይም ተነስቶ ነበር ጥያቄው ህወሓት የተኩስ አቁሙን ባለመቀበሉና ህጻናትን በውጊያ በመጠቀሙ ጉዳይ የባይደን አስተዳደር አቋም ምንድን ነው የሚል ነበር። በኢትዮጵያ ያለውን የመረጋጋትና የጸጥታ ሁኔታ ከልብ እንደሚመለከቱ የገለጹት የዋይት ሀውስ ቃል አቀባይ ምላሹን ግን ወደ ውጭ ጉዳይ ሚኒስቴር መርተውታል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ከዚህ ቀደም ሲናገሩ በድርድር ላይ የተመሰረተ የተኩስ አቁም አስፈላጊ መሆኑን አመልክተው ነበር። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።